መድረክ አድማዮቻችን ቀደም ባለው የውይይት መድረክ ዝግጅታችን ከዶክተር ይርጋ ገላውና ዶክተር ተበጀ ሞላ ጋር ኢትዮጵያውያንን አክሎ በአፍሪካውያን ማህበረሰብ አባላት ዘንድ የሚነሱ የማንነት ጥያቄዎችን፣ ሰብዓዊ መብቶችንና በሀገረ አውስትራሊያ የዘረኝነት ገጽታን አንስተን ተዋይተናል። ወደ ተከታዩ ውይይታችን ያመራ ነው። እንዲህ ነው አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው። ዶክተር ተበጀ፣ አሁን ዶክተር ይርጋ እንዳነሱት በተለይ ፒተር ዳተንንም አንስተዋል። የቀድሞ የሊበራል ፓርቲ ተቃዋሚ ቡድን መሪ ወይም የኮዋሊሽኑ አንዱም ከሚታወሱበት ቃላት ውስጥ ሁለት ቃላት አፍሪካን ጋንግስ የሚል በተለይ ሜልበርን ውስጥ ውጭ ወጥቶ ራት መብላት እንኳን አይቻልም በሬስቶራንት ውስጥ በሚል ግነት የተላበሰ አባባል ብዙ የፖለቲካ ትኩሳት ፈጥሮ ነበር። ከዛ በኋላ ለማስተባበል በእርግጥ ሞክረዋል። ሌላ በኩል በማህበረሰብ ውስጥ አንዱ በተለይ በሚዲያ አኳያ ችግሮች ሲፈጠሩ እነሱ የሚል ጥሩ ስፖርተኞች ሲወጡ የእኛ በሚል እነዚሁኑ ፍልሰተኛ ማህበረሰብ አባላት የመቀበልና የማግለል ሁኔታዎች ይታያሉ። በማህበረሰብ ውስጥ እንዲሁ በተለይ በአፍሪካ ቀንድ አካባቢ ያሉ ኢትዮጵያ፣ ሶማሌና ኤርትራን የመሳሰሉ አገሮች በሌሎች በተለይ በደቡብ ሱዳን ላይ የሚደርሱ ችግሮች በሚዲያ የሚሆን ወይም ከህግ ጋር በተጋጩ ወቅት ቅድም በተጠቀሱት ምክንያቶችም ሆነ በሌላ ተጨማሪ ምክንያቶች ብዙ ጊዜ በተለይ ከምስራቅ አፍሪካ ኢትዮጵያን አክሎ ያ የእኛ ጉዳይ አይደለም ብሎ ያንን የማግለል አለ። አሁን ዶክተር ይርጋ እኛ ይህንን የምንፋለምበት ይህንን የምንገታበት ብልሃት ማፈላለግ አለብን ብለዋል። እኛ በሚል ነው ያነሱት። ይሄስ እንዴት ይታያል? በእኛው በማህበረሰብ ውስጥ ያሉ ሌሎችን በተለየ መልክ የማየት የማየትና ይሄ የእኛ ጉዳይ አይደለም የሚለው የሚያሳድረው አሉታዊ ተጽዕኖ ምንድን ነው? በራስ ላይ መልካም ካሳ፣ አሁን ይህን ከመመለስ በፊት ዘረኝነት እንደ ችግር የማያይ በርካታ ህዝብ አለ ዘረኝነትን እንደ ችግር የሚያይ የመኖሩን ያህል ብለሃልና ልክ ነው። በዚህ አመት ቀለን ፋውንዴሽን የሶሻል ኮሂዥን አኗል ሪፖርት አውጥቷል። ከስምንት ሺህ ህዝብ በላይ የተሳተፉበት ነው፣ አገራዊ ጥናት ነው። በዛ ሀገራዊ ጥናት ውጤት መሰረት ስልሳ ሰባት ፐርሰንት የሚሆነው ተሳታፊ ዘረኝነት ትልቅ ችግር ነው ብሎ ነው የመለሰው ዝም ብሎ የግለሰብ ኦፒኒየን እይታ አስተሳሰብ ይሄ ሪፍሌክሽን ሳይሆን እንደዚህ አይነት አገር አቀፍ ጥናት ያረጋገጠው ችግር ነው እና ልክ ነን ይህን ጥያቄ በዚህ ሰዓት አንስተ መወያየታችን ልክ ነን ለማለት ነው ችግሩ ትልቅ ነው ከስምንት ሺ ህዝብ ስልሳ ሰባት ፐርሰንት የሚሆነው ዘረኝነት በዚች ሀገር ላይ ከፍተኛ ችግር ነው ብሎ ነው መልስ የሰጠው ሪፖርቱን ጠጋ ብለህ በደንብ በቅርበት ስታዩ ደግሞ ከኤዥያ እና ከአፍሪካ የመጡ መላሾች አብዛኛዎቹ በመጤነት ስሜት እንደሚታዩ፣ አገር አልባ እና አገር ላይ ይገባኛል እንዳያነሱ እንደሚከለከሉ፣ የኔነት እንዳይሰማቸው እንደሚደረግ፣ በስራ ቦታም እንደሚገለሉ በማነታቸው ምክንያት አንስተዋል በዚሁ ሪፖርት ላይ እና ችግሩ ስር የሰደደ ነው። ይህን ካልን ቅድም ወዳናም ሳው ጥያቄ በዚህ ሀገር ላይ እንግዲህ እንዳልከው ዘረኝነት ሲባል በተለይ በአፍሪካ ማህበረሰብ ላይ ትልቅ አሁን በሚዲያውም ላይ እንደምሰማው ባለፉት ስድስት ሰባት ሳምንት ውስጥ ጥቂት ማይባሉም ብዙ አደጋ ነው የደረሰው በተለይ የደቡብ ሱዳን ተወላጅ በሆኑ የማህበረሰቡ አባላት። እና እንደዚህ አይነት ዘር ተኮር ጥቃት ሲደርስ ለምንድነው ሁሉም አፍሪካዊ ተነስቶ በአንድ ላይ ይህ የኛ የሁላችን ችግር ነው ብሎ በግንባር የማይቆመው ብለን ስንጠይቅ፣ ምናልባት ብዙ ታሪካዊ ምክንያቶችን ማንሳት ይቻላል። ግን እኔ ይቅርታ አድርግልኝ፣ ፊት ለፊት የምናገረው አንዱ ነገር ምንድነው፣ የንቃት ችግር ነው ብየ ማለት። የንቃት ችግር አለ። የንቃት ችግር ከየት የመጣ ነው? ምናልባት እኛ የዘለቀ ለረጅም ጊዜ በቀኝ ግዛት ስላልቆየን በማንነታችን አንሸማቀቅም ምናምን የሚል ትርት አለ። እሱ አይደለም ዋናው ነው ቁም ነገሩ እኛ በምንኖርበት ማህበረሰብ ውስጥ ትንሾች ነን፣ በቁጥር አናሳ ነን። የፖለቲካል ውክልና የለንም። ስለዚህ እኛ ሁሉም ጥቁር ነጭ ያልሆነ ማንኛውም ሰው ጥቁር በሚል አንድ ሆልደር ውስጥ ነው የሚያዘው በዚህ ሀገር። በዛ ማዕቀፍ ውስጥ የሚደረግ ማንኛውም ችግር የሚያሳስበን ከሆነ እንደኔ እንደኔ የንቃት ችግር አለ። ይሄ አብሮ ባለመቆም ያልቆምንለት ማህበረሰብ ሳይሆን የሚጎዳው እኛም ጭምር ነው የምንጎዳው። የእኛ ልጆች ትምህርት ቤት ኢትዮጵያዊ ስለሆኑ ኤርትራዊ ስለሆኑ አይ እነዚህ ጥቁር አይደሉም ተብለው ከቡሊንግ አይተርፉም። ጥቁር በሚል አንድ ማቀፍ ውስጥ ነው የተያዙ። ማንኛውም ጥቁር የሚደርስበት ጥቃት ይደርስባቸዋል እና እኔ በእውነት ያሳስበኛል በሌላው የአፍሪካ ኮሚኒቲ ላይ የሚደርሰው ዘር ተኮር ጥቃት ሁሉንም የአፍሪካ ሰው ሊያሳስብ ይገባል። በጋራ ነው መቆም ያለብን። እንደሚታወቀው ነው የእኛ ማህበረሰብ ለምሳሌ ወደ ወደ ኢትዮጵያ ማህበረሰብ ስትመጣ እዚህ ሀገር ያለው በውስጡ ትራይባል ጥያቄ አለው። ይሄ ትራይብ የዛ ትራይብ የዛ ትራይብ ነው ልጆች ላይ ተአስኮ ልጆችን ወደ ትምህርት ቤት ስትልቅ ኦሮሞ፣ ትግሬ፣ አማራ ምናምን እያለ አይወክልም። ከኢትዮጵያንም ኢትዮጵያንም አያውቁም። ጥቁር በሚል አንድ ስም ብቻ ነው የሚያውቋቸው። የእነዚህን ልጆቻችንን ጥቅም ለማስከበር ልጆቻችንን ከጥቃት ለመከላከል በጋራ ነው መቆም ያለብን። ያነሳው ትልቅ ጥያቄ ነው በዚህ ውይይት የሚመለስ ወይም በአንድ ሁለት ውይይታዎች የሚስተካከልም አይደለም፣ ግን ጥያቄው መነሳቱ ተገቢ ነው ብዬ ነው መምኖ ከሳ ከዛ እንደው ምናልባት እዚህ ልጨምር ያሰብኩት አንድ ነገር ምናልባት እንደው ቅድም ያልነው አለ፣ በፖሊሲ ደረጃ ነገሮች አሉ፣ በተግባር ስናይ ነው ትንሽ ችግር ያለው ያልነው። አሁን ባለፉት ሁለት ዓመታት ውስጥ በጣም አበረታች ነገር አለ በፖሊሲ ደረጃ ለምሳሌ በ2024 ባለፈው ዓመት የአውስትራሊያን ሁማን ራይት ካውንስል የጸረ ዘረኝነት ማዕቀፍ ለመጀመሪያ ጊዜ በአገሪቱ ታሪክ አውጥቷል። ያ ማለት ምንድን ነው? ማንኛውም ማህበራዊ አገልግሎት ሰጪ ድርጅት ጸረ ዘረኝነትን በስራ ላይ እንዲያውል የሚያሳስብ ነው። እሱ ብቻ አይደለም። እኛ እንዳውም በጣም ተራማጅ በሚባል እስቴት ውስጥ ነው የምኖረው። በሀገሪቱ ለመጀመሪያ ጊዜ የኛ ስቴት እዚህ ቪክቶሪያ ጸረ ዘረኝነት ስትራቴጂ ተነድፏል። ባለፈው ዓመት ነው የተነደፈው። ለአምስት ዓመት የሚቆይ ነው እና አበረታች እርምጃዎች እያየን ነው። ግራስሩት ሌቨል ይሄ መሬት ላይ ማህበረሰቡ ተነቃቅቶ እራሱን ማስጠበቅ ከቻለ የህግ ድጋፍ አለው የፖሊሲ ድጋፍ አለው። አሁን በተለይ ባለፉት ሁለት ዓመታት ያየነው ለውጥ በጣም አበረታች ነው። አሁን የሚቀረው ማህበረሰቡን ማነቃቃት እንደዚህ አይነት ውይይቶች ተስፋፍተው ህዝቡ መብቱንና ግዴታውን እንዲያውቅ ማድረግ ነው ዶክተር ጋ አሁን ዶክተር ተበጀ እንዳነሱት አንዱ ትልቁ ችግር የንቃት ጉዳይ ነው የሚል ያ ከግንዛቤ ማነስ የተነሳ ነገሮችን አጠርቶ በውል አለማየት ራስን ለሰለባነት የመዳረግ ጉዳይ ያለ ያንን አንስተዋል ቀደም ሲል እርሶም እንዲሁ ጠቅሰዋልና በተለይ ግንዛቤ ለማስጨበጥ ያህል ዘረኝነት ሲባል ምን ማለት ነው? አውስትራሊያ ውስጥስ የሚንጸባረቀው በምን መልኩ ነው? ወላጆችም ሆነ ወይም ሌሎች ግለሰቦች ግንዛቤ እንዲጨብጡ ለማገዝ አዎ፣ ምንድን ነው እንግዲህ አንዱ ከባድ የሚያደርገው ዘረኝነት ስን በዘረኛ አስተሳሰብና ስርዓት ውስጥ ተጠቂ የሚሆኑት ሰዎች ጥቃታቸውን የሚገነዘብላቸው ሚዲያ ወይም ሰፊ ሰው አያገኙም። ምክንያቱም እነሱ በግል ህይወታቸው ነው የሚደርስባቸው። አሁን ለምሳሌ አንድ ከኢትዮጵያ የመጣ ልጅ በሆነ ወንጀል ተጠርጥሮ፣ ግን ከማንነቱ ጋር በተያያዘ ልክ ገና ከመታሰሩ በፊት ወይም ከመጣራቱ በፊት በትንሽ ምልክት ብቻ እንደ ሙሉ ወንጀለኛ ተደርጎ እንደ ጥፋተኛ የሚቆጠርበትና በፖሊስም ጠንካራ እርምጃ የሚወሰድበት ነገር ሊፈጠር ይችላል። ከራሴ ልምድ ለምሳሌ ለማካፈል ያክል እኔ እዚህ ሀገር ከመጣሁ በኋላ ሴኪዩሪቲ ጋርድ ወይም ዘበኛ ሆኜ ነበረ። ትምህርት እየተማርኩ የነበረው እና የክራውድ ኮንትሮል ስንሰራ ምን ያደርጉ ነበረ? የአቦሪጂናል ወይም ደግሞ የአፍሪካ ወጣቶች፣ ጥቁሮች ወደ ምንሰራበት ቦታ ሲመጡ በሬዲዮ እንድንከታተላቸው፣ ልጆቹን እንድንከታተላቸው እንነገር ነበር። ነጮች መጥተው ግን እየሮጩ እየተጫወቱ እንትን ቢሉ ግን እነሱን ዝም ብለን አልፈናቸው ነው የምንሄደው። እነሱ ኖርማል ሰዎች እየተዝናኑ ጊዜያቸውን እያሳለፉ ነው። ቢሰክሩም ቢጮሁም በቃ በነፃነት የፈለጉትን መሆን ይችላሉ። ግን እየሰከሩ እየጮሁ የሚሯሯጡ ጥቁሮች ወይም ደግሞ የአገሩ ሰዎች ከሆኑ ግን በሴኩሪቲ ሬዲዮ ይነገረንና፣ እንድንከታተላቸው የሚያደርጉትን ነገር እንድንመዘግብ ይደረግ ነበር። ዘረኝነት ማለት ንጹሑን ሰው ከዚያ ዘር ስለመጣ ብቻ እንደ ወንጀለኛ፣ እንደ አደገኛ፣ እንደ ሌባ እዚህ ሀገር ቦታ እንደሌለው የሚቆጥር ነው። እዚሁ ቢወለድም የዚህን ሀገር ቋንቋ ይችላል ተብሎ አይገመትም። እና እነዚህ ግምቶች ጉዳታቸው በጣም ከፍተኛ ነው። ምክንያቱም የዚህ ሀገር ሰው ብዙ ጊዜ በመወያየት በማውራት የውስጡን በማወቅ ሳይሆን የሚወዳጀው ገና በውጭ የሚታየውን ነገር አይቶ ነው የሚፈርደው ፍርድ የሚያሳልፈው እና ብዙ ጊዜ ያለምንም ንግግር ያለምንም ጥያቄ ስራ ለመቀጠር ለመታመን ኃላፊነትን ለመቀበል የማይበቁ ናቸው ተብሎ እንዲታዩ ያደርጋል። እና ይሄን የሚያደርግ ነው ሁለተኛው ዘረኝነት። ምንድን ነው ግለሰቦች፣ ነጭ የሆነ ሰው ለምሳሌ በግለሰብ ደረጃ በጥቁር ላይ ዘረኛ የሆነ አስተሳሰብ ቢኖረው ያን አስተሳሰቡን ሊፈጽምበት ወደ ተግባር ሊቀይርበት የሚችል በሀገሪቱ ላይ ሲስተም ካለ ነው የበለጠ የዘረኝነት ጎጂነት የሚገለጸው። አሁን ለምሳሌ ጥቁሮችስ ዘረኛ የሆኑ ሞ እንላለን በዚህ ሀገር ጥቁርን የበላይ ለማድረግ ጥቁርን የሚያገለግል ስርዓት፣ የፖሊስ ስርዓት፣ የህግ ስርዓት፣ የባህል ልምድ ስለሌለ በጥቁርነታችን ምክንያት ነጮችን መጉዳት አንችልም። በሲስተም ውስጥ በነጭነት ምክንያት ግን ፖሊሱ ወይም ደግሞ የፖለቲካ ፓርቲው መሪ ወይም ደግሞ የሀገሪቱ ስርዓት በአጠቃላይ ሊጎዳን ስለሚችል ሲስተሚክ ነው። ሬሲዝም ማለት ሬስ ፓወር ማለት ፓወር የሚሰጥ ለአንድ ሬስ ለአንድ ዘር ፓወር የሚሰጥ ጉልበት የሚሰጥ ተጨማሪ አቅም የሚሰጥ ስርዓት፣ ባህል፣ ታሪክ ሲኖር የሚፈጠር መሆኑን ማወቅ አለብንና ይሄ በግለሰቦች ላይ በሚያርፍበትና በተለይ ለጋ ወጣቶች በሆኑ ላይ በሚገለጽበት ጊዜ ከፍተኛ የሆነ የስነ ልቦና ስብራትን ያመጣል። ብዙ ወጣቶች ራሳቸውን እስከ ማጥፋት ድረስ የሚደርሱበትን ሁኔታ ይፈጥራል። ብቸኛ እንዲሆኑ፣ ጓደኛ እንዲያጥሯቸው እና ደግሞ በምን ምክንያት እንደዚህ እንደሚሆኑ መግለጽ ስለማይችሉ በዘረኝነት ምክንያት ጥቃት የሚደርስበት ሰው ማንነቱ ላይ የሚደርስበትን ጥቃት በቸልታ ማለፍ ስለማይችል ቁጡ እንዲሆን፣ ሐዘንተኛ እንዲሆን፣ ምሬተኛ እንዲሆን፣ አንዳንዴም ወደ ወንጀልና ወደ ሱስ እንዲገፋፋ ሁሉ ስለሚያደርግ ማህበራዊ ህይወቱን ሁሉ ያወድመዋል ማለት ነው። ስለዚህ ይሄ የምንገባበትን በዘረኝነት የተገነባ ዓለም በቅጡ የማይረዱ ቤተሰቦች በይበልጥም ደግሞ እኛም የመጣንበት ሀገር ከኢትዮጵያ ይዘን የምንመጣው የራሳችን ጠባሳ አለ፣ ወይም ትሮማ የምንለው ማለት ነው እና በዛ የተለያዩ አይነት በደሎች ከኢትዮጵያ ደርሶብን የመጡ ሰዎች፣ ለምሳሌ እዚህ በሚመጡም ጊዜ በልጆቻቸው ስነ ልቦና ውስጥ በሀገራቸውና በመጡበት ታሪክ የመኩራት የራሳቸውን ህዝብና ወገን የማፍቀር አለን ወገን አለኝ ማንነት አለኝ በራሴ እኮራለሁ የሚለው ስሜት በውስጣቸው እንዳያድግ የሚያደርግ አሉታዊ ባህሪ እንላበስና በተዘዋዋሪ ልጆቻችንንም የዛ ጠባሳ ተሸካሚ አድርገን ወደ ሌላ የዘር ማንነት ዘረኝነት ወዳለበት አስከፊ ዓለም ውስጥ ራቁታቸውንና ተወድተው እንዲገቡ እናደርጋቸዋለን ማለት ነው እና ይሄ ከኢትዮጵያም በምናመጣው ጦስ ምክንያት እዚህም ሀገር ባለው ባህልና ታሪክ ምክንያት አስቀድሞ ጥቁር ወጣቶች ስለሆኑ የሚፈጠረው የበታችነት ግምት ስላለ ልጆቻችን ነፃ ሆነው ተምረው ነፃ ሆነው ኖረው ሀገራችን ብለው የራሳችን የሚሉት ነገር እንዳይኖራቸው የሚያደርግና በጣም ውስብስብ ለሆነ ስነልቦና የሚዳርግ በጣም ከባድ ነገር ነው። ዘረኝነት አስከፊ የሚሆነው በተለይ የለም ብለን ስናስብ ነው። በጣም ተንሰራፍቶ እንዲህ ባለበት ሰዓት የማይታየን ነው። በዛ ዘረኛ የሆነው ስርዓት ራሱን አመሳስሎና እንደሌለ እንዲቆጠር ተደርጎ በሚኖርበት ሰዓት በዛ ጊዜ የዘረኝነት ጥቃት የሚደርስባቸው ሰዎች ጥቃታቸውን የሚያፍታቱበት የሚያስረዱበት ቋንቋ እንኳን አጥተው ከፍተኛ ጉዳት ውስጥ ይወድቃሉ እና ያኔ በተለይ በምጠነቃ ይገባናል ብዬ አስባለሁ። ዶክተር ተበጄ ባለፈው ከሁለት ዓመት በፊት በአካሄድ ነው ውይይት ላይ እንደዚሁ አንድ መጣጠፍ የአፍሪካ ማህበረሰብ ማህበር አባላትን በተለይ በዝቅተኛ ክህሎት ባላቸው የስራ መስኮች ውስጥ ቢያንስ አስር በመቶ ያህል በተለይ ትውልደ ኢትዮጵያውያን ወሳኝ በሆኑ ዝቅተኛ ክህሎትና እውቀት በሚጠይቁ የጤና ዘርፍ ተሰማርተው እንደሚገኙ አንስተዋል። ተጨማሪ እንደዚሁ በማህበረሰብ ውስጥ አንድ ነጥብ አምስት ከማንሞላ አፍሪካውያን ሰላሳ አምስት በመቶ የእስረኞች ቁጥር ከእኛ መሆኑ በእጅጉ ሊያሳስበን ይገባል፣ ሲሉም ያኔ ማሳሰቢያዎችን እንደዚሁ ለአንስተዋል። ይህ ቁጥር በአሁኑ ወቅት ምን የተሻለ ማሻሻያ አለ ወይስ? ቢያንስ ባለፈው ቁጥር እንኳን ቢሆን ሰላሳ አምስት በመቶ የእስረኞች ቁጥር መሆን በእጅጉ አሳቢ ነውና፣ ለዛ ወጣቶች በተለይ ለስርዓት እንዲደረጉ የሚያደርጋቸው አፍሪካውያን ወጣቶች ኢትዮጵያውያንን ጨምሮ በጥናቱ ላይ የማይመለክቱት ምንድን ናቸው መንስኤዎቹ? አሁን ከተያዘው ሀገር ነው ጋር ከዘር ወይም ቀደም ሲል ዶክተር ርጋም ካነሱት ወደ ማህበረሰብ ውስጥ ተቀባይነት ማጣት ወደ አመፅ ሊመራ በሚችል ሁኔታ ከህግ ጋር የመገጨት ዋነኛ አንኳር ችግሮች ምንድን ናቸው? ከዛ በኋላ ሲያካሄዱት ጥናት ካለ አክለው ቢነግሩን? መልካም። ከዛን እንግዲህ ባለፈው ከተደረገው ጥናት ወዲህ አንዳንድ አፕዴቶች አሉ። የተደረጉ አዳዲስ ግኝቶች አሉ። እሱ ምንድን ነው? መጀመሪያውን ጥያቄ ለመመለስ በስር ላይ የሚገኙ አፍሪካዊ ወጣቶች አሁን ቁጥራቸው ቀንሷ ወይ አልቀነሰም ነው መርሱ። ባጭሩ የዚህ አመት የለኝም። ባለፈው አመት መጨረሻ አካባቢ የነበረው ቁጥር በዚህ በቪክቶሪያ የዩስ ጀስቲስ ሲስተም ውስጥ ከነበሩት ታዳጊ ወጣቶች ውስጥ ወደ 34 ነጥብ ስድስት ነበር ፐርሰንት የሚሆኑት አፍሪካውያን ነበሩ። እንግዲህ ይሄ ቁጥር አንዳንዴ ይጨምራል፣ አንዳንዴ ይቀንሳል። ምክንያቱም በየሶስት ወሩ ነዋጌት የሚያደርጉት ቁጥሩን ልጆቹም በዛ ዩዝ ጀስቲስ ውስጥ ብዙዎቹ ብዙ አይቆዩ ይወጣሉ፣ ተመልሶ ይገባሉ። የሚያሳዝነው ፓርት አይን ዚህ ላይ መልሰን እንደውልና የሚገባን እኔ ቦታውን በአካል ተገኝቼ የመጎብኘት አግኝቼ ነበር እና ብዙዎቹ እዛ እስር ቤት የሚገኙ ትውልድ አፍሪካ ወጣቶች ደጋግመው የገቡ ናቸው። ደጋግመው ደጋግመው የታሰሩ ናቸው እና ምክንያታቸው ደግሞ ከትምህርት ቤት መገለል ነው። ብዙዎቹ ትምህርት ቤት ላይ በሚደርስባቸው ተጽዕኖ፣ ቅድም ርጋ እንዳነሳው ዘር ተኮር የሆኑ ተጽዕኖዎች አሉ። በትምህርትም በቂ ዝግጅት ለማድረግ እነዚህ ነገሮች ተደራርበው ወደ ሱስ መግባት፣ ሱስ ጋር ተያይዞ ወንጀል መስራት፣ ወንጀል ሲሰሩ እዛ እስር ቤት ይገኛሉ እና የተያያዙ ናቸው። ከማህበራዊ ክስተቱ ጀምሮ እስከ የግል ባህሪ እና ኦሪንቴሽን ድረስ የሚደርሱ በርካታ ውስብስብ ችግሮች አሉ ልጆቹን እዛ ቦታ የሚወስዷቸው እና ቁጥሩ አልቀነሰም። የሚያሳዝነው ጉዳይ እሱ ነው። ወደ ስራው ስንመጣ በዚህ ዓመት የአውስትራሊያ ቢሮ ስታስቲክስ መረጃ እያየሁ ነበር እና አውስትራሊያ ውስጥ አገር አቀፍ ስራ በመቶኛ አራት ነጥብ ስምንት ነው የሁለት ሺ ሀያ አምስት ውጭ ሀገር የተወለዱ ሰዎች የስራ አጥነት ፕሮፖርሽን በመቶኛ አምስት ነጥብ ስድስት ነው። ወደ አፍሪካው ማህበረሰብ ስትመጣ ይህ ቁጥር ደብል ድጅት ነው። ለምሳሌ ትውልደ ሶማሊያ የሆኑ ሰዎች የስራ አጥነት ፕሮፖርሽን ፕሮፖርሽናቸው ሀያ ፐርሰንት ነው። እንግዲህ አስበ አገር አቀፉ አራት ነጥብ ስምንት ነው። ሶማሊያ ተኮር የሆኑ ትውልደ ሶማሊያ የሆኑ ሰዎችን ብቻ ለይተህ የስራ አጥ ችግር ስታይ ሀያ ፐርሰንት ደርሰዋል። ለእኛ የኢትዮጵያውያን የተሻለ ነው አስራ ሁለት ነጥብ ሰባት ፐርሰንት ነው አሁን በዚህ አመት ግን ከአገር አቀፍ የስርዓት ቁጥር አንጻር ሲታይ ኦልሞስት ሶስት እጥፍ ነው እና ይህ ለምን ሆነ ስራ በሞላበት ሀገር ስርዓት እምነት በጣም አናሳ በሆነበት ሀገር ላይ የአፍሪካ ማህበረሰብ የስርዓት ቁጥሩ በዚህ ልክ ትልቅ ለምን ሆነ ብለን መጠየቅ አለብን መልሶ የለኝም ችግሩ አለ። ችግሩ ፊት ለፊታችን ነው። ሰላሳ ደቂቃ ወስደን ወደ ኤቢኤስ መረጃ ብንሄድ እናገኘዋለን። ችግሩ የችግሩ ምንጭ ምንድን ነው የሚለው ምናልባት ተከታታይ ጥናት የሚያስፈልገው ምናልባት ልዩ ትኩረት የሚፈልግ ይመስለኛል። እና እሱ ነው የስራ ዘርፉ አሁንም የትውልድ አፍሪካውያን የስራ ዘርፍ አልተቀየርም በብዛት አሁንም ሆስፒታል አካባቢ፣ ኤጅ ኬር አካባቢ፣ ክሊኒንግ አካባቢ ነው አብዛኛው የስራ እንትን ያለው። ለምሳሌ ኢትዮጵያውያኑ ወደ አስር ፐርሰንት የሚሆኑ ኢትዮጵያኖች ኤጅ ኬርድ ውስጥ ነው የሚሰሩት ኦር ሌሎቹ ደግሞ አስር ፐርሰንቶቹ ሆስፒታል ውስጥ ነው የሚሰሩት። ሳውት ሱዳንም ስታየው በዛው ልክ ነው እና አብዛኛው የአፍሪካ ኮሚኒቲ በእነዚህ የስራ ዘርፎች ላይ ነው ትኩረት ያደረገው። ይህ ደግሞ ከምን ጋር የተያዙ ነው ብለን በዋናነት ስትናየው ከትምህርት ደረጃ አንጻር ይመስለኛል። ምክንያቱም ጠቅላላ ከአፍሪካ የሚመጡ ስደተኞች ስሳ በመቶ የሚሆኑ ስደተኞች የሁለተኛ ደረጃ ትምህርት ቤት አልጨረሱ ከአፍሪካ የሚመጡት ጠቅላላ ይሄ ኢትዮጵያ ብቻ አይደለም፣ የአፍሪካ ጠቅላላ ቁጥር ነው እና ከአፍሪካ የሚመጡት ስደተኞች ስልሳ በመቶ የሚሆኑት ሃይስኩል አልጨረሱም። ማለት ምን ማለት ነው? እዚህ ሀገር እንደመጡ መለስተኛ የቋንቋ ትምህርት ይወስዳሉ። የቋንቋ ትምህርት ወስደው ወደ ስራ ይገባሉ። ምክንያቱም ቤተሰብ አላቸው፣ ማስተዳደር አለባቸው ቤተሰብ እና በዝቅተኛ የትምህርት ደረጃ የሚሰሩ የስራ አይነቶች ደግሞ አሁን ቅድም የጠቀስኳቸው ስራዎች ናቸው እና ምናልባት እዛ ላይ ምንም የሚያስገርም ነገር የለውም፣ ከትምህርት ደረጃ ጋር የተያያዘ ስለሆነ። እነዚህ ናቸው እንግዲህ ያሉ ነጥቦች። በዚህ ዓመት አብዴት ያደረጉ አድማጮቻችን ከዶክተር ይድጋ ገላውና ዶክተር ተበጀ ሞላ ጋር ያካሄድ ነው ውይይት በዚሁ አልተቋጨም። በተከታዩ ክፍለ ዝግጅታችን ስርዓትነት፣ ወጣት ጥፋተኞች፣ የትምህርት መቋረጥና በልጆችና ወላጆች መካከል ያሉ የተግባቦት ተግዳሮቶች የመወያያ ነጥቦቻችን ናቸው። Here we hit magic.